የወጣቶች ዓለም። አዎ፣ በአፍሪቃ አህጉር ከሚኖረው ሶስት አራተኛ ያህሉ ህዝብ ወጣት ወይም ከ35 ዓመት በታች ነው ተብሎ ይገመታል። ስለሆነም የዝግጅት የወጣቶችን ጉዳይ ነው የሚዳሰሰው። ለመሆኑ አፍሪቃ ውስጥ ከአንድ ሀገር ወደ ሌላ ሀገር ለመጓዝ ለዛው ለአህጉሩ ነዋሪ ምን ያህል ምቹ ወይም አድካሚ ነው? የአፍሪቃውያንን ወጣቶች ተሞክሮ አሰባስበናል። አፍሪካ ውስጥ መጓዝ በርካታ ፈተናዎች አሉት። ከፈተናዎቹ አንዱ እንደ ልብ ከአንድ ሀገር ወደ ሌላኛው መንቀሳቀስ አለመቻል ነው። ስለሆነም ቪዛ መጠየቅ ያስፈልጋል። አንድ ጋናዊ ለምሳሌ 27 የአፍሪቃ ሀገራትን ያለ ቪዛ መጎብኘት ወይም መዳረሻው ላይ ቪዛ ጠይቆ ማግኘት ይችላል። አንድ ደቡብ ሱዳናዊ ደግሞ ወደ 48 የአፍሪቃ ሀገራት ለመጓዝ ቪዛ ያስፈልጓል። ሌላው ደግሞ ቪዛ መጠየቅ ቢቻልም የግድ እያንዳንዱ ጥያቄ ያገኛል ማለት አለመሆኑ ነው። በዚህ ጉዳይ ላይ በቅድሚያ የናይጄሪያ ወጣቶች ያላቸውን ጥቂት አስተያየትና ተሞክሮ እንስማ። ቪዛ ለማግኘት በጣም አድካሚ ነው። ቪዛ የሚያስፈልግበት ቦታ ለመጓዝ ከታቀደበት ጊዜ ብዙ ቀደም ብሎ ቪዛ መጠየቅ ያስፈልጋል። ናይጄሪያ ሙሰኛ እንድትሆን ነው የዳረጓት። አብዛኞቹ ሀገራት ወደ እኛ መምጣት አይፈልጉም። ምክንያቱም ሰዎቻቸውን ሙስና እናስተምርባቸዋል፣ ከዛም እነሱ ሀገራቸው ሄደው ሌሎችን ያስተምራሉ ብለው ያምናሉ። በዚህም ምክንያት እኛም እንድንመጣ ሌላው ደግሞ በአህጉሩ ከሚኖሩ አፍሪቃውያን ይልቅ ከሌላ አህጉር የሚመጡ የውጭ ሀገር ዜጎች ቅድሚያ ሲሰጣቸው ይታያል። ደቡብ አፍሪቃ ለምሳሌ ለሌሎች የአፍሪቃ ሀገራት ገደቦች ሲኖሯት፣ ከአውሮጳ ከአሜሪካ ወይም ከአውስትራሊያ የሚጓዙትን በደስታ ትቀበላለች። ከኬፕ ታውን እስከ ካይሮ ድረስ ድንበር እያቋረጠች አገር የጎበኘችው መስከረም ሀይሌም ይህንን ታዘባለች። ለእኔ የኬኔዲየን ፓስፖርት መኖሩ በጣም ነው የጠቀመኝ። ምክንያቱም አንደኛ ቪዛ ለማግኘት አንድ፣ ሁለተኛ ቦርደር ላይ ራሱ ብዙ አላንገላቱኝም። ምክንያቱም አንዴ ሲያውቁ የኬኔዲየን ፓስፖርት እንደሆነ ቪዛ ስለሚኖረኝ ወይ እዛ ላይ ማግኘት እንደምችል ስለነበረ ቀላል ነው ትንሽ ለእኔ። ሌላው መስከረም በጉዞ የታዘበችው ነገር በአፍሪካውያኑ ዘንድ ራሱ ጥቁር ሀገር ጎብኚዎች ብዙም አለመለመዳቸውን ነው። ትልቁ ችግር የነበረው ለእኔ ወይ ሌላም አፍሪካን ትራቭለርስ ከምሰማው የጥቁር ወይ አፍሪካዊ ቱሪስት የለም ብሎ ስለሚታመን የሚሄዱትን ሰዎች በትክክል ትሪት አለማድረግ ነው። እኔንም ራሱ መጀመሪያ ፓስፖርት ስኪያዩ ድረስ ወደ በኋላ ጋ ያባሩኝ ነበረ ስለቆሚ ብለው። የገንዘብ አቅሙ ኖሮት ለሚጓዝ 115 ደሴቶች ያሏት ሲሸልስ ብቸኛዋ ቪዛ የማትጠይቅ አፍሪካዊት ሀገር ናት። ይህም በምዕራባውያን ዘንድ ብቻ ሳይሆን በአፍሪካውያንም ዘንድ ተመራጭ የእረፍት ሀገር አድርጓታል። ሩዋንዳ ጋናና ቤኒንም ለሌሎች አፍሪካውያን የቪዛ መስፈርታቸውን ቀንሰዋል። ሁሉንም የምስራቅ አፍሪካ ሀገራትን ያካተተ ባይሆንም ለሩዋንዳ፣ ዩጋንዳና ኬንያ በጋራ የሚያገለግል የምስራቅ አፍሪካ የቱሪስት ቪዛ መጠየቅም ይቻላል። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ሩዋንዳ፣ ዩጋንዳ፣ ኬንያ፣ ታንዛኒያ፣ ደቡብ ሱዳንና ቡሩንዲ በጋራ የሚገለገሉበት የምስራቅ አፍሪካ ፓስፖርት እንዲኖራቸው መስማማታቸው ይታወሳል። ይህንንም አዲስ ኤሌክትሮኒክስ ፓስፖርት አብዛኞቹ ሀገራት ተግባራዊ ማድረግ ጀምሯል። ሌላው ደግሞ እንደ አውሮፓውያን አቆጣጠር በ2016 ዓ ም የተጀመረው እና በአለም ዙሪያ እንደ አውሮፓውያን አቆጣጠር በ2020 ተግባራዊ ይሆናል ተብሎ የሚጠበቀው የአፍሪካ ህብረት ሀገራት የጋራ ፓስፖርት ነው። ይህም ንግድን ያጠናክራል ተብሎ ይጠበቃል። ከቪዛ ባሻገር ደግሞ አፍሪካ ውስጥ መጓጓዝን ከባድ የሚያደርገው ውድ መሆኑ ነው። አሰፋ ወንዳያ ከኢትዮጵያ፣ በጣም አስቸጋሪ ነው። ለምሳሌ እኔ ካለሁበት ወልዲያ ጅቡቲና ሰሜን ሱዳን ቅርብ ናቸው። ግን በቀላሉ አየር ቀይሬ ልመለስ ብል በጣም ከባድ ነው ይላል። ይህም ኢትዮጵያውያን ወደ ጅቡቲ ሲገቡ ለቪዛ ከፍተኛ ክፍያ ስለሚጠየቁ ነው። በዛ ላይ ሰው እየተመረጠ ነው የሚሰጠው ትላለች ስሟ እንዲገለጽ ያልፈለገች አንድ የአካባቢው ነዋሪ። ለዛውም ለድሬዳዋ ነዋሪዎች ብቻ ነው ቪዛ የሚሰጠው። የአዲስ አበባ ሰዎች ይቸገራሉ፣ አይችሉም ወደዚህ መምጣት። ወይም የሌላ አካባቢ ክፍለ ሀገር ሰዎች አይችሉም። ለድሬዳዋ ሰዎች ግን ኦፕን ነው። ብዙ ኮንታክት ስላለኝ ይመስለኛል። ብዙ ሰው እነሱም ከዚህ ሄደው እዚያ ነው የሚያርፉት አትክልቱም ምኑም ሁሉ ነገር የሚመጡ ከድሬዳዋ ስለሆነ ይመስለኛል። እንጃ ሌላውን ነገር እነሱ ናቸው እንግዲህ የሚያውቁት። የጅቡቲ ቆንስል ነው የሚያውቀው። ለእኛ ግን ከዛ ይመቱልናል። እሱም ፓስፖርትሽ ከዛ በፊት ቪዛ ካለው ነው አዲስ ፓስፖርት ከሆነ እሺ አይሉሽ። አሁን ሁለት ሺ ሁለት መቶ ብር ሆኗል። እንደውም ይሄውና ሰው እየነገረኝ ነው። አሁን የአንድ ወር ቪዛ ሁለት ሺ ሁለት መቶ ብር፣ ሶስት ወር ደግሞ ሶስት ሺ አራት መቶ ብር ሆኗል፣ ሶስት ሺ አምስት መቶ ብር እና እሱም ቪዛ አስመትተሽ ነው ወደዚህ መመለስ የምትችዩ። ክትባት ካርድ ደግሞ ያው ከኢትዮጵያ መንግስት ጤና ቢሮ አለ የሚሰጥ። እሱን ክትባት ሽን ወስደሽ ገንዘብ ከፍለሽ ማለት ነው ከክትባት ወረቀት ጋራ አንድ ላይ ክትባት ደብተርና ፓስፖርት ቪዛሽን ይዘሽ ነው ወደዚህ መግባት የሚመችሽ። ጅቡቲያን ግን ድሬዳዋም ይሁን አዲስ አበባም ይሁን የጅቡቲ ፓስፖርት እስካላቸው ድረስ ይሄዳሉ። ወጣ ገባ እየተመታላቸው በቀጥታ በነጻ ነው የሚሄዱት። አምስት ሳንቲም ሌሎች አፍሪቃውያንም በዚህ ላይ የሰጡት አስተያየታለ። ጊጋሽ ሞሽን ከኬንያ የአፍሪቃ መሪዎች ላላ ማለትና በወረቀት ላይ መፈረም ብቻ ሳይሆን በተግባርም አንድ መሆን አለባቸው። እውነቱን ተናገር ብትሉኝ ግን ይህ በቅርቡ ተግባራዊ ይሆናል ብዬ አልገመትም። ስለዚህ መሪዎቻችን የሰሙን ዘንድ ድምጻችንን ከፍ ማድረግ ያለብን እኛ ሰባሰባት ከመቶ የምንሆነው ወጣቶች ይላል። ተሾመ አበራ ደግሞ ከጅዳ የማወራው ያየሁትን የሀገሬን ነው። ከመታወቂያ እስከ ቪዛ ማግኘት አድካሚነቱ እንዳለ ሆኖ የሚበተነው ገንዘብ እጅግ በጣም ያስመረራል ይላል። ኤማታሴስ ደግሞ ከለንደን ብራሰልስ በ50 ዩሮ በረራ አለ። ከካሜሩን ኪጋሌ ለመጓዝ ግን 540 ዩሮ ነው ሲል አስተያየቱን ሰጥቷል። ናይጄሪያዊው ሰለሞን ኤኮ እና ኬንያዊቱ ትሬዚ ካሮኪ በዚህ የዶቼቪለ ዲደብሊው አካዳሚ የድረ ምረቃ ትምህርታቸውን ይከታተላሉ። አፍሪቃ ውስጥ ጉዞ ለምን እንደዚህ የተወደደ ሰለሞን? መጀመሪያ የ ን መጀመሪያ የጉዞውን አይነት መለየት አለብን፣ ለስራም፣ ለመዝናናት ወይስ ዘመድ ጥየቃ ብለን። በአጠቃላይ ግን አፍሪካ ውስጥ በርካታ ምክንያቶች ከአንድ ቦታ ወደ ሌላ ስፍራ ለመጓዝ በጣም ከባድ ያደርጓቸዋል። አንዱ የፖሊሲ ወይም የመርህ ችግር ነው። ይህም ብዙ አፍሪቃውያን እንዳይጓዙ ያደረጋቸው ዋናው ምክንያት ይመስለኛል። ሌላው የኢኮኖሚ ችግር ነው። ትሬሲ ለአፍሪቃ ትልቁን ነገር የምንፈልግ ከሆነ ለሁሉም ሰዎች ተደራሽ እንዲሆን መጣር ማስፈለጉን ትናገራለች። ለዚህም ትሬሲ የአውሮፓ ሀገሮች አንድነትና አብሮነትን የሚገልጸው የሸንገን ቪዛን በምሳሌነት እየጠቀሰች ነው። አውሮፓ ውስጥ ሁሉም ሀገራት ኢኮኖሚያቸው ተመሳሳይ አይደለም፣ ግን በሸንገን አካባቢዎች ያለምንም ችግር 26 ወይም 28 ሀገራት መጓዝ ይቻላል። ስለዚህ ማህበረሰቡን የምናጠናክርበት እንቅስቃሴ ያስፈልጋል። ለምሳሌ ናይጀሪያ ወይም ቶጎ በጤናው ዘርፍ ላይ ብዙ የሰዎች ኃይል ካለ ለምን ኬንያ ላይ መስራት እንደማይችሉ ምክንያቱ አይገባኝም። ስለዚህ አህጉራችንም እኛን ባለን አቅም ትርፋማ ልንሆን እንችላለን። ለምሳሌ የአፍሪካ ህዝብ ቁጥር እየጨመረ ነው፣ አብዛኛዎቹም ወጣቶች ነን። ስለዚህ ይህንን ገደብ ራሳችን ላይ የምንጥል ከሆነ መቼም ተግባራዊ አናደርገውም። ይሁንና መሻሻል እየታየ ነው ይላል። በየሳምንቱ ለስራቅ ከምስራቅ ወደ ደቡብ አፍሪቃ የሚመላለሰው አበበ ግርማዬ ከዚህ ቀደም ይገጥሙት የነበሩትን ፈተናዎች እያስታወሰ ከአንዱ አገር ወደ አንዱ ሀገር ለመሄድ ቪዛ መጠየቅ አለ። ቪዛው የራሱ የሆነ ታይም ይወስዳል። የቢጫ ወባ ካርድ ይፈለጋል። አፍሪካ ውስጥ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ፣ ምክንያቱም አውሮፓና ሰሜን አሜሪካ ለመሄድ እንደዚህ አይነት ኢሹ የለም። ኦር ሚድል ኢስት ለመሄድ እንደዚህ አይነት ኢሹ የለም። እንግዲህ ከዛ በተጨማሪ የኮኔክሽን ፍላይት ኢሹ ደግሞ አንዱ ትልቁ ነገር ነው። ምናልባት እንግዲህ ምስራቅ አፍሪካ አካባቢ ወደ ሳውዝ አፍሪካ አካባቢ ያለ የፍላይት ኮኔክሽን ጥሩ ሊሆን ይችላል። ከዛ ውጪ ወደ ዌስት እና ወደ ኖርዝ ያለው የፍላይት ኮኔክሽን ቻሌንጂንግ ሊሆን የሚችልበት ሁኔታ አለ። እንግዲህ እነኚህ እነኚህ ናቸው ብዙ ጊዜ የህዝብን እንቅስቃሴ በአህጉሩ ውስጥ ለቢዝነስም ሊሆን ይችላል፣ ለረፍቱም ሊሆን ይችላል፣ ቻሌንጅ እያደረጉ ያሉት ብዬ የማየውና በእኔም እንቅስቃሴ ላይ የማያቸው እነኚህ ናቸው። አፍሪካ ውስጥስ የኢትዮጵያን ፓስፖርት ይዞ መጓዝ ምን ያህል ፈታኝ ነው? አበበ የኢትዮጵያን ፓስፖርት ይዘች በምትንቀሳቀሽበት ብዙ ጊዜ ብዙ ቻሌንጆች አሉ። እንግዲህ ይሄ ማለት ከጊዜ ወደ ጊዜ መሻሻል የለም ማለት አይደለም። ብዙ መሻሻሎችን እያየሁኝ ነው። ከዚህ በፊት ለምሳሌ ኢምባሲ ሄደሽ ነው የምታመለክችው በጣም ብዙ ዶክመንቶችን ሪኳየር ያደርጋሉ። ያንን ዶክመንት ፕሮዲውስ ለማድረግ የራሱች ታይም ያስፈልግ ታይምሽን ያጠፋልን፣ ኦል ዲስ ካይንድ ኦፍ ቲንግስ። አሁን ግን ብዙ ሀገሮች ወደ ኢቪዛ ሲስተም ፑሽ እያደረጉ ነው። ስለዚህ ኦንላይን ነው የምታመለክችው እና ዞሮ ዞሮ ፓስፖርቶች በራሳቸው የሆነ ስትሬንግዝ ይለካሉ እና አሁን ላይ የምታየው እንግዲህ የዚህ የቢዝነስ መቆራኘት አንዱ ሀገር ከአንዱ የመፈለግ ሁኔታ ነገሮችን ቀለል እያደረገ መጥተዋል የሚል እምነት አለኝ። አፍሪቃ ውስጥ መጓዝ ውድ ነው በሚለው ሁሉም ወጣቶች ይስማማሉ። ታዲያ አፍሪቃ ውስጥ ህዝቦቿ እንደ ልብ እንዲጓጓዙ መፍትሄው ምንድን ነው? አንደኛው ትልቁ ነገር ለአፍሪካኖች አፍሪካን ፓስፖርት ቢኖር ብዙን ነገር ቀላል ያደርገዋል ብዬ አምናለሁ። ሁለተኛ ደግሞ የግድ ማይግራንት መሆን የለብንም ማወቅና ማየት ስለምንፈልግ ትራቭል ማድረግ እንችላለን። አይ ቲንክ አዋርነስ መፈጠር አለበት። የወጣቶች ድምፅ ተሰሜነት አግኝቶ አፍሪካ ውስጥ ለውጦች ይፈጠራሉ ብለን ተስፋ እናድርግ። በወጣቶች አለም ሌሎች የሰባ ሰባት ከመቶ ዝግጅትን ይዘን እስከምንቀርብ በዚሁ እንሰናበት። ልደት አበበ ነኝ። ጤና ይስጥልኝ።